You're with SBS Radio. Find more great stories in your language at sbs.com.au. ሶስት ወይም ከዚያ በላይ ልጆችን የወለዱ ሴቶች በዕድሜ ሲገፉ ለልብ ድካም እንደሚጋለጡ አንድ አዲስ የጤና ምርምር ውጤት አመልክቷል። የሶስት ጊዜያት ጽንስና ወሊድ ሰውነቷን የፈተነው መሆኑን ኒኮላ ማርቲን ስትናገር፣ እርግጥ ነው በዕድሜ ሰላሳ ሦስት ሆኖ ነፍሰ ጡር መሆንና አርባ ሆኖ እርጉዝ መሆን በብርቱ ፈታኝ ነው። ዝለትና ህመሙ የበዛ ነው። ለእኔ ከወሊድ በኋላ ማገገሙ ረጅም ጊዜ ወስዶብኛል ብዬ አስባለሁ ብላለች። የምርምር ጥናቱ እርግዝናዎቹ በአርባ ሁለት ዓመቷ ኒኮላ ላይ ለልብ ድካም የመጋለጥ ሁኔታዎችን መጨመሩን አመልክቷል። በሴቶች ላይ የልብ ድካም ሊከሰት የሚችለው ስልሳዎቹና ሰባዎቹ ዕድሜ ሲደርሱ ነው። ይሁንና የቤከር ልብና ስኳር ህመም ተቋማ ዶክተር አናቤል የልብ ድካም ህመሙ ከጽንስ በኋላ ሊከተል እንደሚችልም ሲያሳስቡ ለዚህ አይነት ሁኔታ የጀመራቸው ያሉ ሴቶች በተለይም አካላዊ የስፖርት እንቅስቃሴ ሲያደርጉ በአነስተኛ እንቅስቃሴ የትንፋሽ እጥረት ይገጥማቸዋል በማለት በዕድሜ ከመግፋታቸውን በፊት ለህመሙ ሊጋለጡ እንደሚችሉና በተለይም በአካላዊ እንቅስቃሴ ወቅት ያተነፋፈስ እክል እንደሚገጥማቸው ገልጠዋል። ተመራማሪዎች ከሜልበርን አልፍሬድ ጤና ተቋም ጋር ባደረጉት ምርምር ዕድሜያቸው ከስልሳዎቹና ሰባዎቹ ያሉ ሴቶችን ጤና ተከታትለው ግኝታቸው ሦስት ወይም ከዚያ በላይ የወለዱ ሴቶች ላይ የልብ ህመሙ ብርቱ መሆኑን አመልክቷል። በእርግዝና ወቅት በልብ ላይ ግዙፍ የሆነ ጫና አለ። የልብ የደም ፍሰት ከ30 እስከ 50 ፐርሰንት ይጨምራል። የደም ቧንቧዎቹም እንዲሁ ይለወጣሉ። እናም ይህ ለልብ ድካም መጋለጡን ከፍ ያደርጋል በማለት ዶክተር ቤል እርግዝና ለልብ ህመም ያለውን አሉታዊ ተጽዕኖ ጠቁመዋል። ሆኖም የልብ ፋውንዴሽን ዋና የሕክምና ማከሪ ጌሪ ጄኒንግስ የምርምር ግኝቱ ሴቶችን ተጨማሪ ልጆች ከማፍራት ወደ ኋላ ሊያሰኝ እንደማይገባ ሲናገሩ በተለይ ለዚህ አይነቱ የልብ ሕመም ማደግና እርግዝና መካከል ቅድመ መከላከል ለማድረግ በእጅጉ በቂ ጊዜ አለ፤ በአብዛኛው መንስኤው ከፍ ያለ የደም ግፊት ስለሚሆን ያን እንደምን መከላከል መገደብና መከባከብ እንዳለብን እናውቃለን በማለት በአበረታች ጎኑ ገልጠዋል። በስምንት ዓመታት ውስጥ አምስት ልጆችን የወለዱትና የልብ ድካም ህመም የገጠማቸው የሰባ ስምንት ዓመቷ ፓትሪሺያ ኬቲንግ ሦስትና ከዚያም በላይ የወለዱ ሴቶች የትንፋሽ እጥረት ወይም አተነፋፈሳቸው ከጤናማው መንገድ ወጣ ካለ ሳይዘገዩ ሐኪማቸውን እንዲያማክሩ ያሳስባሉ ሴቶች የልብ ችግሮቻቸውን ለማቀለል ወይም ለህመሙ የመጋለጥ ሁኔታን ዝቅ ለማድረግ አዘውትረው ስፖርታዊ እንቅስቃሴዎችን እንዲያደርጉ፣ ክብደታቸውን እንዲከታተሉና የደም ግፊታቸውን እንዲያስተካክሉ ይመከራል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Hear more stories in your language by visiting sbs.com.au.